የሕግ የበላይነትን ማስከበር በምንም መልኩ አያጠያይቅም ብለዋል ጠቅላይ ሚኒስትር አብይ አህመድ። አሁን በሀገር ውስጥ የሚታየው አለመረጋጋት እንደሚሻሻልም ከትናንት በስቲያ በሰጡት ጋዜጣ መግለጫ የተናገሩት ጠቅላይ ሚኒስትር አብይ የሀገሪቱ የመከላከያ ኃይልም ተልዕኮውን ለመወጣት በሙሉ ብቃት ላይ እንደሚገኝ አስታውቀዋል። መለስካቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ቅዳሜ አመሻሽ በጠሩት ጋዜጣዊ ጉባኤ ላይ ተደጋግሞ በተለያየ መልኩ ከቀረቡላቸው ጥያቄዎች መካከል በሀገር ውስጥ በሚታየው የሰላምና መረጋጋት ሁኔታ ላይ ያተኮሩ ናቸው። እንደ ጥያቄዎቹ አቀራረብ ከሆነ ጠቅላይ ሚኒስትሩ ስልጣን ከያዙበት ጀምሮ ላለፉት አራት ወራት በሀገሪቱ የተለያዩ ማዕዘናት በተለያየ ደረጃና ምክንያት ሰላም ደፍርሷል፣ ሕይወት ጠፍቷል፣ አካል ጎድሏል፣ ንብረት ወድመዋል። ጋዜጠኞቹ ከዚህ እውነታ አዳ ጋዜጠኞቹ ከዚህ እውነታና ከየራሳቸው ግንዛቤ በመነሳት ህገወጥ ናቸው፣ በደል ፈጽመዋል፣ አደጋ ሊጥሩ ይችላሉ በሚባሉ አካላት ላይም ህጋዊ እርምጃ በመውሰድ ረገድ መንግስቱ በዳተኝነት ይተቻል። እርስዎ ለዚህ ትችት ምን መልሳለ የሚሉ ይመስላል። ጠቅላይ ሚኒስትሩ ለእነዚህ ጥያቄዎች የሰጡት መልስ ታሪክን የህግ ፍልስፍናንና ወቅታዊውን የሀገሪቱን ነባራዊ ሁኔታ ለማካተትና ለማዛመድ እየሞከረ ይመስላል። ስራ ስድስት የነበረውን ወደ ኋላ መለስ ብለን ብንመለከት የዲሞክራሲ ጮራ ለኢትዮጵያ ያፈነጠቀ ተብሎ ይጠበቀበት ጊዜ ቢሆንም የዛን ጊዜ የነበረው መንግስት በኃይል በተቃርኖ የቆሙ ሀሳቦችን ለማፈን በሄደበት አግባብ የብዙ ሰው ህይወት መጥፋት ብቻ ሳይሆን የዲሞክራሲ ተስፋውም እንዲቀጭ ሆኗል። እንደዛ አይነት እድል እያገኙ የማጥፋት ሁኔታ ኢትዮጵያ ውስጥ ተደጋጋሚ ስላጋጠመ በተቻለ መጠን ከዚያ በተለየ መንገድ የሚያግባባን የሚሰበስበንን መንገድ ለመከተል የተደረገ እንጂ የህግ ልዕልና ጥያቄ ውስጥ የሚገባ ጉዳይ አይደለም። ያን ማድረግ ካልቻልንም መንግስት የሚባል ስያሜ በተሟላ መንገድ መያዝ አይቻልም። ህግ እያጠራን በህግ ስም ለመግዛት ሳይሆን የህግ የበላይነትን ለማረጋገጥ መስራት የሚገባንን ነገር እያደረግንም ነው። ለተጠናከረ መንገድም ወደፊት እናደርጋለን። የህግ የበላይነትን በማስፈን ስም ግን ከዚህ በፊት በኢትዮጵያ ሲሆን የነበረውን ጠቅላይ ሚኒስትሩ ለመድገም ፍላጎት እንደሌላቸው ፍንጭ ሰጥተዋል። እዚህ ጋር ጥንቃቄ የሚያስፈልገው ሩል ኦፍ ሎው ና ሩል ባይ ሎ የሚባለው ጉዳይ የህግ የበላይነትና በህግ መግዛት ለየብቻ መሆናለን። የህግ የበላይነት ማለት መንግስትም ህዝብም በጋራ የሚያውቁት ማንም ሊተላለፈው የማይችል እንጂ ህግ እያወጣ የአንተን ፍላጎት ማስረዝ? ሌላውን ማፈን እንዳይሆን ጥንቃቄ ያስፈልገዋል። እንደዚህ ካልሆነ ዲሞክራሲን በተሟላ መንገድ በአገራችን እንዲሰፋ እንዲያብብ ማድረግ ስለማይቻል ይህ ለውጥ የሚያመጣው መንገራገጭ ካልሆነ በስተቀር የህግ የበላይነት ጉዳይ ለጥያቄ የማይገባ መሆኑን ለመግለጽ ነው። እሳቸው ወደ ስልጣን ከመጡ በኋላ የሀገሪቱ የውስጥ ሰላም እያደረ እየተበላሸና ቁልቁል እየሄደ ነው በሚለው ግን ጠቅላይ ሚኒስትሩ አያስማሙም። ይሁንና ሰላምን በአስተማማኝና ዘለቄታ ባለው መልኩ በአንድ አገር ውስጥ ለማስፈን የሚወስደውን ጥረትና ጊዜ አልዘነጉትም። በየቦታው ግጭት እንዲነሳ በተደራጀ መንገድ የሚሰሩ ኃይሎች አሉ፣ ጥያቄ የለው። እነዚህ ኃይሎች በግልጽ ስም ያላቸው አይደሉም። ምስራቅ ላይ የሚታየው ባህሪ ደቡብ ከሚታየው ባህሪ ይለያል። ደቡብ የሚታየው ባህሪ ምዕራብ ከሚታየው ባህሪ ይለያል። በየቦታ ያለውን ባህሪ እና ግጭት ቀስቃሾች ኢሞሽን ትሪገር ያደረጉ ሰውና ሰው እንዲጣላ የሚያደርጉ ኃይሎች ጉዳያቸውን ማከናወን እንዳይችሉ የማምከን ስራ የሚሰራ ብቃት ያለው ተቋም መፍጠር፣ ሀሳባቸውን የማይገዛ ለክፉ ነገር የማይተባበር ማህበረሰብ መፍጠር የሁላችንም ጥረት የሚጠይቅ ይሆናል። ከጊዜ ወደ ጊዜ እንደዚህ አይነት ነገር እየተለመደ እንደ ባህል የተለመደ ችግር እያስከተለ መጥቷል። ተቋሞቻችን ይህንን ጉዳይ ለመፍታት የሚያስችል ቁመና እያደረጁ በሚሄዱበት ሰዓት እና ህዝቡም እየነቃሴ ሄድ እየተፈታ የሚሄድ ይመስለኛል። ከለውጡ ጋር ማያያዙ ግን ትክክል አይደለም። ከለውጥ በፊት ኢትዮጵያን መንግስት የሚያስተዳድረው በሴት ኦፍ ኢመርጀንሲ ነው። በሴት ኦፍ ኢመርጀንሲ ቢሆን እያስተዳደረ አስተማማኝ ሰላም ማግኘት አልቻለም። ከለውጡ በፊት አዲስ አበባ ተከባ ነበር። መውጣት መግባት አይቻልም። የዛ አይነት ነገር አሁን የለም። ከፍተኛ መሻሻሎች አሉ። መሻሻሉ ግን መቶ ፐርሰንት የተሟላ እንዲሆንና ዜጎች ተንቀሳቅሰው ሰርተው ወጥተው ለመግባት የማይቸግሩበት ሀገር ለማድረግ ደግሞ ተጨማሪ ጥረት ተጨማሪ ድካም እንደሚጠይቅ ማሰብ ጥሩ ነው። መሻሻሎች አሉ። መሻሻሉ የተሟላ እንዲሆን በጋራ መረባረብ ያስፈልጋል በሚል ቢወሰድ ጠቅላይ ሚኒስትር አብይ አህመድ የጸጥታ ኃይሎችን እንዲሁም የሀገር መከላከያ ኃይሉን በተመለከተም አሁን ያለበትን ሁኔታ አብራርተው አስረድተዋል። የጸጥታውን በሚመለከት ከለውጡ በኋላ ትኩረት ሰተን የሰራንበት ኤሪያ ሎ ኢንፎርስመንት ኤጀንሲዎች ናቸው። እነዚህ የመከላከያ፣ የፌዴራልና የአዲስ አበባ ፖሊስ እንዲሁም የውጭና የውስጥ የደህንነት ኤጀንሲዎች አመራራቸው፣ አሰራራቸው፣ እሳቢያቸው እንዲቀየር ከፍተኛ ስራ እየተሰራ ይገኛል። ስራው ግን እንደምታውቁት ከላይ እስከታች በተሟላ መንገድ ተሰርቶ የሚፈለግባቸውን የሚጠበቅባቸውን ማድረግ አልጀመሩም። አንድ ፖሊስ ፖሊስ አድርጎ ለማውጣት ከምልመላ፣ ስልጠና ሰልፍና መለዩ አደራረግ ጀምሮ ቢያንስ ስድስት ወር ያስፈልጋል። በሆነ ጊዜ አዲስ ኃይል አስተምሮ አስታጥቆ እሳቤውን ይዞ ሕግን አክብሮ ስራውን እንዲሰራ ማድረግ ረዘም ያለ ጊዜ የሚፈልግ እንጂ ባጠረ ጊዜ የሚሰራ ስራ ተደርጎ ባይወሰድ ጥሩ ይሆናል። በፖሊስ ኃይል በመከላከያ ሰፋፊ ውይይቶች፣ ስልጠናዎች ስናካሄድ ቆይተናል። ትልቅ የሚባል ልዩነት አለ። መከላከያ የአገር ሉዓላዊነት ለማስጠበቅ ዋነኛ ተልእኮውን ለመፈጸም በሚያስችል ቁመና ላይ ይገኛል። ለውጡ ያስመጣው ያመጣውን ኔጌቲቭ እና ፖዚቲቭ ነገር የነበረውን ቢስታ ለመቅረፍ ሰፊ ስራ ሲሰራ ቆይተዋል፣ ቆይቷል፣ በቀጣይነትም ይሰራል። ተልእኮውን ለመፈፀም የሚያስችል ብቃት ግን እንዳለው ጥርጣሬ አለ ፖሊስ በሚመለከት ተጨማሪ ስራዎች ያስፈልጋሉ። ገቢያቸው፣ ኑሯቸው፣ ልምምዳቸው እሱን ጨምሮ ለውጡ ላይም አንዳንዶች ባላቸው ሀሳብ በፈጠነ መንገድ እርምጃ መውሰድን ተጨማሪ ስራ ያስፈልጋል። በእነሱ የሚነሳው ሀሳብ እኛ ከያዘን በኋላ ልትፈቶ ስለምትችሉ የህግ በላይነት ላይ ያለው እሳቤ እስኪጠራ ድረስ ባንጋጭ የሚል ሀሳብ ያላቸው ግለሰቦች አሉ። ተቋማዊ ሀሳብ አይደለም። ጠቅላይ ሚኒስትሩ በመጨረሻ በመገናኛ ብዙሀንና በመንግሥት መካከል ያለውን ግንኙነት አዎንታዊ በሆነ መንገድ እንዲጓዝ ለማድረግ ጽሕፈት ቤታቸው እያሰበበት እንደሆነ ፍንጭ ሰጥተው የመጀመሪያውን ጋዜጣዊ ጉባኤያቸውን ደምድመዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ